ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ብዙ ሰዎች ከኦሮሚያ ክልል ከየወረዳው ተይዞ ወደ አልታወቀ ቦታ እየተወሰዱ ነው። በማታ ነው የሚወሰዱ። በግልጽ አይደለም። ቤተሰብ አቅም በተጨባጭ ወንጀል ውስጥ የገባ አውዳሚ ተግባር ውስጥ የገባ በህግ የሚጠየቅበት ሁኔታ ነው ያለው። ኢትዮጵያ ውስጥ ከህግ ውጭ ማንም ሊታሰር አይችልም። ህገ መንግስታዊ ስርዓቱ በግልጽ የደነገገበት ሁኔታ ነው ያለው። ቀደም ብለው የተሰሙት አቶ ሙላቱ ገመቹ የኦፌኮ ምክትል ሊቀመንበር ሲሆኑ እሳቸውን ተከትሎ የሰማቸዋቸው ደግሞ አቶ መሐመድ ሰይድ የመንግስት ኮሚኒኬሽን ጽህፈት ቤት የህዝብ ግንኙነት ቃል አቀባይ ናቸው። ዝርዝሩን ዜናውን ተከትሎ በሚሰማው የዕለቱ አብይ ርዕስ እናቀርባለን። በእሁድ የሪዮ ኦሎምፒክ የማራቶን ውድድር ለብር ሜዳሊያ የበቃው የ26 ዓመቱ አትሌት ፈይሳ ሌሊሳ ጣና የኦሎምፒክ ኮሚቴ ውሳኔ አሁንም እያነጋገረ ነው። ዘገባ ይዘናል። ከምሽቱ ዜና መካከል ዋና ዋናዎቹን ለመጥቀስ በባህር ዳር የጀመረው የህዝብ መቀመጥ አድማ እንደቀጠለ ነው። በአሁኑ ጊዜ በማስመረር ላይ ያለው ችግር ዋነኛ መንስኤ የመንግስት ስልጣን ካላግባብ የመጠቀም ጉዳይ መሆኑን የኢህአዴግ መንግስት ገለጠ። በሶማሊያ ደቡባዊ ክልል አልሸባብና ሌሎች ኃይሎች ያካሄዱት ግጭት በትንሹ ለ15 ሰዎች ሞት ምክንያት ሆነ። የሚሉ ይገኙባቸዋል። ሳምንታዊ ቅንብሮች ሐኪሙን ይጠይቁና ንግድና ምጣኔ ሀብት በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ የተሰናዱ ዝግጅቶች ይዘዋል። ጤና ስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ማክሰኞ ሐምሌ 17 2 ምት ሰባት ነሐሴ 17 ታረማለሁ። ልክ ነው። አዲሱ ነሐሴ 17 2008 ዓ ም ስርጭታችን ጋር አስተናጋጆች አሉ። አከበደ ና አዲሱ አበበንን አቀናባሪያችን ንጉሱ ታምሬ። ንጉሱ ታምሬ እረፍት ላይ ከርሞ ዛሬ መጥቷል። ንጉሱ እንኳን ደህና መጣህ። ከስርጭት መሀንዲሱ ጋር ጆጌል ጋር እስከ አራት ሰዓት አብረናችሁ እናመሻለን። ቅድሚያ ዜና የባህር የአማራ ብሔራዊ ክልላዊ መንግስት ዋና ከተማ በሆነችው ባህር ዳር ከትናንት በስቲያ የተጀመረው ስራ የማቆም አድሚያ በአመዛኙ ዛሬም ቀጥሎ ውሏል ሲሉ ከዚያ ያነጋገርናቸው ነዋሪዎች ገልጠዋል። ሰሎሞን አባተ ነው የተከታተለው። ከባህር ዳር ካነጋገርኳቸው ነዋሪዎች መካከል ማንነታቸው እንዳይገለጽ የጠየቁኝ ነዋሪ ከተማይቱ ውስጥ ባለ ትራንስፖርትም ሆነ ሌሎች አገልግሎት ሰጪዎች ስራ ማቆማቸውን እንደቀጠሉ ነግረውኛል። ባህርዳር እንደቀጠለ ነው። አድማው እንደቀጠለ ነው። የእግር ጉዞ ነው አብዛኛውን የሚታየው እዚያ። ተጨማሪ ድርጅቶች በሙሉ ተንቀሳቀስን ባየናቸው ዝግ ናቸው። ድርጅቶች ማለት ሱቆች፣ ሆቴሎች፣ ሌላም ሌላም። ያው የመንግስት ድርጅቶች ባለሙያውም ይሁን ሌላ አካላት በአመራሩ ተገዶ ወደ ቢሮ እንዲገባ እየተደረገ ነው። ግን የመንግስት መስሪያ ቤቶች ክፍት ነበሩ። ዛሬ ክፍት ናቸው፣ አብዛኛዎቹ ክፍት ናቸው። ግን ያው ሳያምንበት ባለሙያው ገብቶ ስራ እየሰራ እንዳለ ነው የሚያመላክት ያለ ትልልቅ ድርጅቶችስ እንደ ኢንሹራንሶች፣ ባንኮችን የመሳሰሉ ባንኮች ዛሬ ያው አልፎ አልፎ ካልሆነ በስተቀር ክፍት ናቸው። ሌሎች ድርጅቶች ግን የግል ድርጅቶች ሙሉ በሙሉ ዝግ ናቸው። አገልግሎት ሰጪዎቹ ማለት ነው። የአገልግሎት ድርጅቶች ዝግ ናቸው። ሆኖም ግን ያው ተገደውም ወደ እንዲከፍቱ ይታሸጋን ሚላን ከንግድ ነው የመጣን ከተለያየ ቦታ ነው የመጣን እያሉን ያስፈራሩ አካላትም አሉ። ማስፈራሪያውን በመስጋት ከፍተው አገልግሎት የሚሰጡ መኖራቸውን ነዋሪው ጠቁመው፣ ወትሮ ይቆሙ የነበሩ ገበያዎችና ጉሊቶችም ጭምር እንደሌሉ ተዘዋውሮ ማየታቸውን ገልጸውልኛል። ዛሬም መሀል ለመሀል ገበያዎች ለአካባቢ እየተንቀሳቀሱ ነበረ። ጉልት የሚባል ለምሳሌ የሆነ የተለያዩ የአትክልት አይነቶች፣ የተለያዩ ልብሶ አልባሳቶች ሌላም ሌላም እንትኖች ይዞ የሚቆሙ ነበር። እነሱ ራሱ የሉም። አሁን እየተወረረ ነው የሚመስለው። የአካባቢው ሰው ገበሬው ገበሬው ምርቱን እየያዘ አይመጣም አይመጣም አይመጣም። አሁን በቃ ምንም እንትን የለውም። በቃ የዚህ የከተማው ነዋሪ ብቻ ነው የሚንቀሳቀስ ያለ። ከዚያ በተረፈ ግን አገልግሎታቸውን ክፍት እንዲያደርጉ ከሚሰሙት ማስፈራሪያዎችና፣ በሌላ በኩል ደግሞ አድማው ነገንም እንዲቀጥል ከሚሰሙት ጥሪዎች ያለፈ የጸጥታ ችግር አለመኖሩን ነዋሪው ገልጸውልኛል። የጸጥታ ሁኔታ ምንም ብዙም እንትን የለውም። ያው አልፎ አልፎ ወጣቱ ማህበረሰብ አድማውም እስከዚያው እስከተባለው ቀን እንዲቆይ ያለ አንዳንድ ነገሮችን በኃይል እንትኔ ማለት የመናገር ሌላም ሌላም ነገሮች አሉ እዚያ የተረፈው ብዙም የከፋ የጸጥታ ችግር አለ ብለን አንወስድም። አሁን ባየሁትኝ እንትን የባህር ዳርን የዛሬ ሁኔታ ለመጠየቅ ወደ ተለያዩ የመንግስት አካላት በተደጋጋሚ ስደዋውል አምሽቻለሁኝ። ለዛሬ ላገኛቸው አልቻልኩም። ጥረቴ ይቀጥላል። ቀደም ሲል የሰማችሁት ድምፅ ቃና የተለወጠ በመሆኑ ተመሳሳይ ቃና ያለው ድምፅ ቢገኝ በአጋጣሚ ብቻ የተፈጠረ መሆኑን እገልጻለሁ። በአሁኑ ጊዜ ሕዝብን በማስመረር ላይ ያለው ችግር ዋነኛ መንስኤ የመንግስትን ስልጣን ካለአግባብ የመጠቀም አዝማሚያ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። ስራ አስፈጻሚ ኮሚቴው ትናንት ማምሻው ላይ ያወጣው መግለጫ ከዚህ አንጻር በሚታዩ ዝንባሌዎች ላይ እርምጃ ለመውሰድ መወሰኑንም ገልጠዋል። እስክንድር ፍሬው ዜናውን አድርሶናል። የዚህ መግለጫ መነሻ የኢህአዴግ ስራ አስፈጻሚ ኮሚቴ ከነሐሴ 10 እስከ 15 ያካሄደው መደበኛ ስብሰባ ነው። ባለፉት 15 ዓመታት በተለያዩ ዘርፎች ከፍተኛ ውጤት መመዝገቡን ለውጥ መምጣቱን አስታውቋል። ቀጣዩ ሂደት ይበልጥ ፍሬያማ የሚሆነውም ይህንን የለውጥ አቅጣጫ ከማንኛውም ጉድፍ ተከላክሎ በማስቀጠል እንደሆነ አመልክቷል። ልማታዊና ዲሞክራሲያዊ ስርዓቱን ከሚፈታተኑ ነገሮች አንዱም የመንግስት ስልጣን ለግል መጠቀሚያ መሆኑ እንደሆነ ጠቅሷል። አገራዊ ለውጡ በስኬት ሲጓዝ የቆየው መንግስታዊ ስልጣንን ለህዝብ ጥቅም ማስከበሪያ ማድረግ በመቻሉ እንደሆነ አስታውሷል። ስልጣን ካለአግባብ ለመጠቀም ለሚፈልጉ በመሳሪያነት ማገልገል ሲጀምር ግን የተጀመረው ልማት ይደናቀፋል፣ መልካም አስተዳደር ይጠፋል ብሏል። በአሁኑ ጊዜ ህዝብን በማስመረር ላይ ያለው ችግር ዋነኛ መንስኤም ይኸው ነው ብሏል። በዚህም መሰረት የመንግስትን ስልጣን ለግል ኑሮ መሰረት ለማድረግ በሚታየው ዝንባሌ ላይ ተጨማሪ እርምጃ ለመውሰድ መወሰኑን አስታውቋል። ዝንባሌው በሚታይባቸው ቦታዎች አስፈላጊ የሆነው እርምጃ ሁሉ እንደሚወሰድ ነው መግለጫው አብራራው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እናመሰግናለን እስክንድርን። የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ እንዳስተነቀቀው ምንም እንኳ ጉዞ አደጋ ያጠላበትና ወደ ሀገር የመመለሳቸው እድል ቢኖርም ከማዕከላዊ አሜሪካ ወደ ዩናይትድ ስቴትስ የሚፈልሱ ህጻናት ቁጥር እያደገ መጥቷል። ዩኒሴፍ ዛሬ ማክሰኞ ባወጣው መግለጫ በዚህ ዓመት ብቻ ያልተመዘገቡ 26,000 ፍልሰተኞች ህጻናት ዩናይትድ ስቴትስ ወደብ ላይ እንደደረሱ አመልክቷል። ተጨማሪ 30,000 ህጻናትና ቤተሰቦቻቸውም የጉዞው አካል እንደሆኑ ነው ድርጅቱ የገለጠው። የሶማሊያ ደቡባዊ ክልል አልሻባብና የክልሉ ኃይሎች ባካሄዱት የሁለት ቀናት ግጭት በትንሹ 15 ሰዎች መገደላቸው ተገለጠ ይላል። ውጊያው የተካሄደው በሞራጋቢ መንደር ውጪ በሚገኝ ባኩል በተሰኘው ክልል ውስጥ ነው። ትናንት የተጀመረው ውጊያ ዛሬ ማክሰኞም ቀጥሎ ስምንት የአልሻባብ ሰባት የክልሉ ወታደሮች መገደላቸውን የአይን እማኞች ለአሜሪካ ድምጽ ሶማልኛ አገልግሎት ገልጠዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬና ነገ ናይጄሪያን እየጎበኙ ነው። ትናንት በኬንያ የተጀመረው የኬሪ ጉብኝት በሳውዲ አረቢያን የሚያበቃው ኬሪ ከሚጎበኟቸው አገሮች ባለስልጣናት ጋር የሚያደረጉት ንግግር በአካባቢ ጸጥታና አሸባሪነትን በመዋጋት ላይ ያተኩራል። በመጪው ዓመት በኬንያ የሚካሄደውን ምርጫ ለማገዝ ተጨማሪ የአሜሪካ እርዳታ እንደሚሰጥ የተናገሩት ኬሪ ደቡብ ሱዳን ውስጥ በሚካሄደው ግጭት ምክንያት ከመኖሪያቸው ለተፈናቀሉ ሰዎችም ዩናይትድ ስቴትስ መሰረታዊ የሆነ አቅርቦት እንደምሰጥ ጠቁመዋል። በዚህ ዜና ላይ የመጽሄት ክፍላችን ዘገባ ይኖረዋል። የናይጄሪያ አየር ኃይል ባካሄደው የአየር ዘመቻ የአሸባሪው ቡድን የቦኮ ሀራም መሪ አቡባካር ሼኩ ለሞት የሚያበቃው ክፉኛ የመቅሰል አደጋ እንደደረሰበት ሌሎች በርካታ ወታደሮችም እንደቆሰሉ አስታወቀ። በናይጄሪያ አየር ኃይል ቃል አቀባይ ሳኒ ኡስማን ገለጣ መሰረት አቡበከር ሼኩን ለዚህ ያበቃው አደጋ የደረሰው ባለፈው አርብ የመንግስት ወታደሮች ሳምቢሳ ጫካ ውስጥ በሚገኘው የቡድኑ ምሽግ ላይ ያካሄዱት ጥቃት ነው። በዚያ ወረራ ሌሎች የቦኮ ሀራም ወታደሮች መገደላቸውንም የቃል አቀባዩ መግለጫ ጨምሮ አመልክቷል። ከዚህ ቀደም ሼኩ መገደሉን ይፋ ያደረገው መግለጫ ተሰምቶ እንደነበር ይታወሳል። ይሁንና ሌላ አንድ ሰው ሼኩ መሆኑን በቪዲዮ ይፋ በማድረጉ ዜና ውድቅ ሆኖ ነበር። አሁን ደግሞ እኚሁ ሼኩ ቆሰለ እናም ሞተ ተብሎ ተገለጠ። ይህ ሁሉ የሚሆነው የዩናይት ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ወደ ናይጄሪያ በሚያመሩበትና ከፕሬዚዳንቱና ከሌሎችም ባለስልጣናት ጋር ስለዚሁ አሸባሪ ቡድን ቦኮ ሀራም ጭምር ለመወያየት በተዘጋጁበት ወቅት መሆኑ ይታወቃል። በመጨረሻም የዲሞክራሲያዊት ኮንጎ ሪፐብሊክ ተቃዋሚ ቡድኖች ለዛሬ አገር አቀፍ የሆነ የተቃውሞ አድማ ጠሩ። ምክንያት ለሁለተኛ ጊዜ የያዙት ስልጣን በዚህ በአውሮፓውያን ዓመት መጨረሻ ላይ የሚያበቃው ፕሬዚዳንት ጆሴፍ ካቢላ ለሶስተኛ ጊዜ ልቀጥል እንዳይሉ ይልቁን ምርጫ እንዲያካሄዱ ለማስገደድ። ይህ አድማ የተጠራው የተቃዋሚ ቡድኖቹ በዚህ ባሳለፍነው የሳምንቱ ማብቂያ ላይ ከፕሬዚዳንት ካቢላ ጋር ለመወያየት የተጠራውን ስብሰባ እምቢ አንካፈልም ብለው ከቀሩ በኋላ ነው ይህ የሁለቱ ውይይቶች የተጠራው በአፍሪቃ ህብረት ሲሆን ያስተናገዱት ደግሞ የቀድሞ የቶጎ ጠቅላይ ሚኒስትር ኤደም ኮጆ ናቸው ኮጆ ያዳላሉ ይሏቸዋል ተቃዋሚዎቹ እናም የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ይሸምግለን ነው የሚሉት ዜና አበቃ thank you ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን በዓለም ዜና የጀምረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች ወደሚቀጥለው ጉዳይ የዕለቱ አብይ ርዕስ በኦሮሚያ ክልል በርካታ ሰዎች በምሽት እየተያዙና ወዳልታወቀ ቦታም እየተወሰዱ ነው ሲል የኦሮሞ ፌዴራሊስት ኮንግሬስ አስታወቀ። መንግስት፣ በበኩሉ ከህግ ውጭ ማንም ሰው አይታሰርም ይላል። ለዝርዝሩ እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅሯል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለቪኦኤ እንዳስረዱት በኦሮሚያ ክልል የሚካሄደው ማሰርና ማሳደድ ቀጥሏል። በተለይ በምሽት የሚወሰዱት ሰዎች የት እንደታሰሩ እንኳን ማወቅ እንዳልተቻለ ነው ያብራሩት። ብዙ ሰዎች ከኦሮሚያ ክልል ከየወረዳው ተይዘው ወዳልታወቀ ቦታ እየተወሰዱ ነው። በማታ ነው የሚወሰዱ፣ በግልጽ አይደለም። ቤተሰብ አቅም የሃይማኖት አባት ሄደ አይጠይቅ የሕግ አማካሪ ሄዶ መጠየቅ አይቻል። ሰውን መጠየቅ የማይቻልበት ደረጃ ላይ ነው ያለው። አሁን ከየቦታው እንዲህ አይነት ሪፖርት ነው የሚደርስን። ከየአካባቢው ብዙ ሰዎች በየቦታው ታስረዋል፣ ተደብድበዋል፣ ተገርፈዋል፣ ቆስለዋል። በሌሊት ቤት እየተሰበረ እየገባ ሽብር ነው ያለው። የኢትዮጵያ ወዳጅ የሆኑ መንግስታትና ዓለም አቀፍ የሰብአዊ መብት ድርጅቶችም በተቃውሞ ሰልፎች ተሳትፈዋል በሚል ጥርጣሬ ብዙ ሺዎች በእስር ላይ እንደሚገኙ ይገልጻሉ። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ቶም ማሊኖውስኪ ይህንኑ ሀሳብ አጠናክረዋል። አብዛኛዎቹ ፍርድ ቤት እንዳልቀረቡ፣ የህግ አማካሪ እንዳላገኙና በይፋም ክስ እንዳልተመሰረተባቸውን የጠቆሙት አንዳንድ ተቃዋሚዎች ግን ዩናይትድ ስቴትስን በመሳሰሉ ሀገራት የሚሰነዘረው ሀሳብ የመፍትሄ ሀሳብና ግፊት ያልታከለበት እንደሆነ ይናገራሉ። የኦፌኮ ምክትል ሊቀመንበር ሙላቱ ገመቹ ይህንኑን ያንጸባረቁት ይሄ አለ ከሚሉት በስተቀር ወደ ነጥቡ ይህንን ቢደረግ ይሄ ነገር ሶልቪድ ይሆናል። የኢትዮጵያ መንግስት ኤክሴሲቭ ፓወር መውሰዱን ያቁም፣ ያለፈቃሚ ቡድኖች ጋር ቁጭ ብሎ ይነጋገር፣ እኛ የምንፈልጉ ቁጭ ብሎ ይነጋገር። ነገሮችን ሁሉ ዝም ብሎ ሀሳቡን ሳይቋጭ ዝም ብሎ ነው የተው ማድረግ የነበረበት ኢትዮጵያ መንግስት አሁን ለዚች ሀገር ሰላም ለማምጣት ከፖለቲካ ድርጅቶች ከማንኛውም ሰው ጋር ሁሉም ጋር ተቀምጦ እርቀ ሰላም መፍጠር መቻል አለበት። አንድ ላይ መምጣት ይሄ የግዴታ የሚመጣበት ነው። ይሄ ነው ሊቋጭ የሚችለው ማንኛውንም ነገር ሊቋጭ የሚችለው የሌሎቹንም ግሪቫንስ ቁጭታቸውን ሁሉ ሊያስተካክልና ለዚህ ሁሉ ከህግ ውጭ የሚታሰር ሰው እንደሌለ የሚገልጸው የኢትዮጵያ መንግስት ግን በተቃዋሚዎች የሚቀርበውን መረጃ አይቀበልም። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚዲያና ህዝብ ግንኙነት ዳይሬክተር መሐመድ ሰይድ ይህንኑን የሚያጠናክሩት እነዚህ ሰልፎች የአብዛኛውን የህብረተሰቡን አስተሳሰብ የሚወክሉ አይደሉም፣ ጥቂት የተለየ ዓላማ ያላቸው ብቻ ሀገር አሁን ባለው እድገት እና የሰላም ቀጣይነት ሁኔታ ውስጥ እንዳትሆን የሚፈልጉ ኃይሎች የሚያራምዱት ነው ህብረተሰቡ በቅንነት የሚያነሳቸው ችግሮችን ጠልፈው ለራሳቸው ዓላማ ለማዋል የህዝብን ስሜት ለማነሳሳት የሞከሩበት ሁኔታ ነው ያለው። እንግዲህ በዚህ ውስጥ አውቆም ሳያውቅም የተሳተፈ የሚታሰርበት ሁኔታ የለም። በተጨባጭ ወንጀል ውስጥ የገባ አውዳሚ ተግባር ውስጥ የገባ በህግ የሚጠየቅበት ሁኔታ ነው ያለው። ኢትዮጵያ ውስጥ ከህግ ውጭ ማንም ሊታሰር አይችልም። ህገ መንግስታዊ ስርዓቱ በግልጽ የደነገገበት ሁኔታ ነው ያለው። በተጨባጭም ይህንኑ ነው የምናየው ነው ምለው። እናም መንግስትና ተቃዋሚዎች በሞቱ በቆሰሉና በታሰሩ ሰዎች ጉዳይ ተቃራኒ አቋም ይዘው ቀጥለዋል። ጉዳዩ እንዴት መጣራት እንዳለበትም የተራራቀ ሀሳብ ይዘዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁንም ከእስክንድር ጋር እንቆያለን። አድማጮች፣ በተለይ ከእስር ተለቀቁ በተባሉ ሰዎች ጉዳይ ያጠናቀረውን ዘገባ እናስከትል። እስራቱ ቦታ በተለያዩ ቦታዎች ናቸው ታሰሩ የተባሉት እንግዲህ ከኛው ከየቦታው የተለቀሙ ሰዎች ናቸው። የታሰሩባቸው ቦታዎች ማሰልጠኛ ጣቢያዎች ናቸው። ድዴሳ ሰንቀሌ ቶላይ መቱ፣ ብሽር የምትባል ቦታ አዲስ አበባ ደግሞ ቦሌ መገናኛ አካባቢውም እንዳለ ነው የሚነገረን። ይህንን በግል ሄደን አላጣራንም። ከአካባቢው በሚደርሰን ነው። ለምሳሌ በደሌ ላይ የእኛ አባል የፓርቲው ተጠሪ የሆነ ናስር አባ መጋል የሚባል ስድስት የኛ ስራ አመራር ኮሚቴ እዛ ያሉት አመራር ኮሚቴ እና ሌሎችም በአጠቃላይ አርባ ሰባት ሰዎች ለምሳሌ በበደሌ በቀደም ተነስቶ ቦታ ስለሌለ ቶላይ ለማስገባት ነበር ቦታ ስላልበቃ ወደ ሰንቀሌ ተወሰዱ። ሰንቀሌ ላይም ቦታም ስላልበቃ መጡ በሽሪ የምትባል ቦታ ነው አሁን ያሉት። አርባ ሰባት ሰዎች እንደሆኑ ነው አሁን ተፈቶ የተባሉት አዋሽ ሰባት መሰልጠኛ አካባቢ ነው። በአጠቃላይ እዛ አካባቢ እንደ ሁኔታው ከእኛ ሰዎች የሰማነው ወደ አንድ ሺ ሁለት መቶ ስልሳ አራት ነበሩ ከዚህ ውስጥ ሰላሳ ሰባት ሴቶች እንደሆኑ እና ቀሪዎቹ አንድ ሺ ሁለት መቶ ሀያ ሰባት ወንዶች እንደሆኑ ያጠራ ነው። ከዚህ ውስጥ ሰላሳ ሰባቱ ሴቶች ተፈቷል። አንድ ሺ አንድ መቶ ሰማኒያ ሁለት ወንዶቹም በትላንትና እለት መፈታታቸውን ኢንፎርሜሽን ደርሶናል። ነገር ግን አርባ አምስት ሰዎች እዛ መቅረታቸውን ነው። አቶ ሙላቱ አሁን ተፈቱ ከተባሉት ውስጥ የእናንተ አባላት የሆኑ ይገኙበታል? አሁ አባሎቻችን ናቸው። ይሄን ኢንፎርሜሽን የሚሰጡን የእኛ አባሎች ናቸው። በአጠቃላይ የታሰሩት በሙሉ አባሎቻችን አይደሉም ከኛ አባሎች ውጭ የሆኑ ናቸው። ደጋፊዎቻችሁም አባሎቻችሁም እንደዚሁ በተቃውሞውን የተቀላቀሉ ዜጎችም ይገኙበታል። ነው የሚሉኝ? ዜጎች ናቸው። አዎ፣ አሁን እዛ የታሰሩት የተወሰኑ ጉራጌ ብሔረሰቦችም አሉ። አቶ ሙላቱ፣ እናንተም የታሰሩ እንዲፈቱ ስትጠይቁ ቆይታችኋል፣ በተለያዩ መግለጫዎች፣ ቃለ መጠይቆች እና፣ ይህንን እንዴት ታዩታላችሁ? አሁን እየተፈቱትን ሰዎች ሁኔታ እንግዲህ ከአንድ ሺህ በላይ ናቸው የተፈቱት ብለውኛል። እስር መፈታታቸው በጣም ደስ ያሰኝናል። ችግር ነበረ፣ እዛ የምግብ ችግርም ነበረ። በየቀኑ ስፖርት ይሰሩ ነበረ። ባዶ እግራቸውን ነው የሄዱት እና ጫማ ማስወልቋቸዋል። ቦታ ማመች አይደለም፣ ቅጣትም ነው። መፈታታቸው በጣም ደስ የሚያሰኘን ነው። ሌሎቹም እንዲሁ እንዲፈቱ ነው ጥያቄያችን። የታሰሩ ሰዎች ችግር ካለባቸውም እንደ ሌሎቹ ዜጎች ፍትሕ አግኝቶ ጠያቂ ዘመን ቀርቦ እንዲጠይቃቸው የህግ አማካሪዎችም ጭምር በህግ እንዲረዱና በህግ መንግስታችን መሰረት አጥፊዎች ናቸው ከተባሉ ቤት እንዲቀርቡ ነው። እኛ በፖለቲካ ከሆነ በጀም በነዛ እንዲፈቱ ነው። ሌሎቹም ጭምር እንዲፈቱልን ነው። እኛ በአጠቃላይ የምንጠይቀው ጥያቄያችንም ይሄ ነው። እዚህ ላይ አቶ ሙላቱ ለምሳሌ በምሽት ከየቤታቸው እየተወሰዱ እየታሰሩብን ነው የሚል ቃለ ቃለመጠይቅም ሰጥተዋል በትናንትናው እለት። ይሄንን ከአሁኖቹ መፈታት ጋር እንዴት ነው ወይ የሚያስታርቁት? ግራ የሚያጋባ ነው በእውነቱ። ሁን እነዚህ የተወሰኑ ተፈቱ ስንል በሌላ በኩል ደግሞ ስርአቱ በየቀኑ ነው የሰዎች የሚወሰዱት በምሽት ነው ማታ ነው። እና በጣም አስቸጋሪ ነው። ሌላው ሲፈታ ሌላው ታሳሪ ታስሮ ሲወጣ ደግሞ ሌላው ደግሞ እንደገና ወደ እስር ቤት የሚመለስበት እና አስቸጋሪ የሆነ ሁኔታ ላይ ያለን እንዲህ አይነቱ ነገር ከፍተኛ ማነቆ ሆኖብናል። ስርአት ያለውና ቅል በሆነ ሁኔታ ላይ የሚካሄድ አይነት አይደለም። መቼ ነው የተፈቱት ሰዎች እርሶ ባለውት መረጃ? በትላንትናው እለት ነው ሪፖርቱ የደረሰ። አቶ ሙላቱ እንግዲህ በአጠቃላይ በእናንተ መረጃ እናንተ ባላችሁ መረጃ ምን ያህል ሰዎች ናቸው አሁን በኦሮሚያ በህዳር ወር የተጀመረውን የተቃውሞ እንቅስቃሴ ተከትሎ በተለያዩ ቦታዎች ታስረዋል ብላችሁ መረጃ ያላችሁ ወይም የምታምኑት በአጠቃላይ ይህን አይል ነው ብለን እኮ ቁጥሩን ለመናገር አስቸጋሪ ነው። እንደ አጋጣሚ ሆኖ አሁን አዋሽ ሰባተኛ ማሰልጠኛ ላይ ሰባት ማሰልጠኛ ላይ እንደ አጋጣሚ የእኛ ሰዎች እዛ የነበሩት አጠቃቅሮልን ነው ይህንን ሪፖርት አሁን የምንሰጠው የሰጡን እንጂ በየቦታው እንዲህ አይነት ሲያጋጥም የምናገኘው እንጂ ይሄ ነው ብለን እንትን የምናደርገው አይደለም። ሰው በጠራራ ፀሐይ ይታፈሳል፣ በየቦታው ይታሰራል። ቁጥሩን ቁጭ ብለን በስርዓት ይሄ ነው ብለን የምናገኘው ነገር የለም። ምክንያቱም ሰው ከታሰረ በኋላ በአግባቡ ጠያቂ የለም። ሰው ዘመድ፣ ቤተሰብ ሄዶ አይጠይቅም። ከታሰረ ታሰረ ማንም መጠየቅ አይቻልም፣ እና ይሄ አይነት ነገር ነው። በሌላው በኩል ደግሞ በሌሊትም ከየዞኑ ተለቃቅሞ የሚመጡ ናቸው። ከየዞኑ አሁን ከዞኑ ይሄን ያህል የሚመጡ ናቸው። አሁን ጠያቂ ዘመድም እዚህ አካባቢም የለም። ከቤተሰቦቻቸው ልቆሀል ማንም አይጠይቃቸውም። ስለዚህ አስቸጋሪ ነው ኢንፎርሜሽን ለማግኘት። እኔ ከአስር ሺህ የሚያንሳ አይደለም፣ ምክንያቱም በየወረዳው፣ በየቀበሌው፣ በየአካባቢው ሁሉም ታሳሪ ነው። አቶ ሙላቱ ገመቹ፣ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር፣ በጣም ነው የማመሰግነው ስለ ጊዜዎት። በጣም እኔ አመሰግናለሁ። እስክንድርን ለወቅታዊ ዘገባዎቹ አመሰግናለሁ። አድማጮች ወደ ተከታዩ ዘገባ ስንሻገር ደግሞ የዓለም ጤና ድርጅትን ይመለከታል። የዓለም ጤና ድርጅት ስልሳ ስድስተኛው አፍሪቃ አካባቢ ጉባኤ የጤና ደህንነትና የአስቸኳይ ጊዜ ሁኔታዎችን አካባቢያዊ ስትራቴጂያዊ ስትራቴጂ በማጽደቅ ተጠናቀቀ ይላል መለስካቸው አማሃ ከአዲስ አበባ ያጠናቀረው ዘገባ እንሆ አዲስ አበባ በሚገኘው በመንግስታቱ ድርጅት የስብሰባ ማዕከል ለአምስት ቀናት ሲካሄድ የቆየው በዓለም የጤና ድርጅት የአፍሪካ አካባቢያዊ ኮሚቴ ስልሳ ስድስተኛ ጉባኤ ዛሬ ተጠናቋል። በጉባኤው ማጠናቀቂያም የጤና ደህንነትና የአስቸኳይ ጊዜ ሁኔታዎችን አካባቢያዊ ስትራቴጂ አጽድቋል። የጸደቀው የአካባቢ የጤና ደህንነትና የአስቸኳይ ጊዜ ሁኔታዎች ስትራቴጂ ተግባራዊ የሚሆንባቸው ድርጊቶችም በውሳኔው ተዘርዝረዋል። ከነዚህ ድርጊቶች ወይንም ክንውኖች መካከልም ከ47ቱ የአካባቢው አፍሪካ ሀገሮች መካከል ቢያንስ 80 በመቶ የሚሆኑት እንደ አውሮፓውያን ዘመን አቆጣጠር እስከ 2018 ዓ.ም ድረስ ሕዝቦቻቸውን ለተለያዩ የጤና ጉዳቶች ከሚያጋልጡ አደጋዎች ሊታደጉ የሚችሉ በቂ ዝግጅቶች ማድረጋቸውን ማረጋገጥ ይኖርባቸዋል የሚል ነው። በዓለም ጤና ድርጅት የአፍሪካ አካባቢ ዳይሬክተር ዶክተር ማትቺዲሶ ሙዌቲ ስለ ስብሰባው ሂደት ለጋዜጠኞች ይህም ብለው ነበር። በአፍሪቃ የጤና አጠባበቅን በተመለከተ ብዙ እርምጃ ወደፊት መሄዳችንን እንገነዘባለን። በሌላ በኩል ደግሞ አያሌ የሕዝብ ጤና ችግሮችና ከባድ የበሽታዎች ክምችት እንዳለብንም አንዘነጋውም። ስለሆነም የአፍሪቃ ሚኒስትሮች ከዋና ዋና ዓለም አቀፍ ሀገሮች ጋር በመሆን ውሳኔዎችን ወስነዋል። ውሳኔዎቹ የአፍሪቃን ሕዝብ ጤንነት በማሻሻል ረገድ በሀገራቸው ውስጥና ከአገሮቻቸው ባሻገር በግልና በጋራ እንዴት መስራት እንዳለባቸው የሚያመለክቱ ናቸው። በዚህ ጉባኤ መክፈቻ ላይ እጅግ ብዙ መነጋገሪያ አጀንዳዎች እንደሚጠብቋቸው ለተሳታፊዎች አስገንዝበው የነበሩት የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱም የጉባኤ ውሳኔዎች የሀገሪቱን ጤና ይለውጣሉ የሚል ተስፋ እንዳላቸው ገልጸዋል። የአህጉራችንንና የአካባቢያችንን የጤና አያያዝ የሚቀርጹ ትልልቅ ውሳኔዎችን የወሰን ይመስለኛል። ሁሉም አባል አገሮች በጋራ የወሰኗቸውን ውሳኔዎቻቸውም በትልቅ ቁም ነገርነት እንደሚወስዷቸው ተስፋ አደርጋለሁ፣ አምናለሁ። እናም የአህጉሪቱን ሕዝብ የጤና ሁኔታ ለማሻሻል እነዚህን ውሳኔዎች የብሔራዊ እቅዶቻቸውና ስትራቴጂያቸው አካል እንዲያደርጉ በህግ ማዕቀፎቻቸውም እንደሚያካትቷቸው ተስፋዬ ነው። በአፍሪካ አህጉር በአመት ውስጥ ቢያንስ መቶ የሚሆኑ በህዝብ ጤና ላይ ከፍተኛ አደጋ የሚፈጥሩ የአስቸኳይ ጊዜ ሁኔታዎች ይከሰታሉ። ከእነዚህ አስቸኳይ ጊዜ ሁኔታዎች መካከል በተህዋሲያን የሚመጡ ተላላፊ በሽታዎች 80 በመቶ የሚሆነውን ድርሻ ይይዛሉ። በአደጋ ምክንያት የሚከሰቱት ደግሞ 18 በመቶውን ይይዛሉ። ከዚህ የተረፈውን ደግሞ በኬሚካሎች መመረዝና ሌሎች አደጋዎች ይይዛሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የተከበራቸው አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ መጨረሻው የመጽሄት ርዕስ እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬና ነገ ናይጄሪያን እየጎበኙ ነው። ትናንት በኬንያ የተጀመረ የኬሪ ጉብኝት በሳኡዲ አረቢያ ነው የሚጠናቀቀው። ኬሪ የሚጎበኟቸው አገሮች ባለሥልጣናት ጋር የሚያደርጉት ንግግር በአካባቢ ጸጥታና አሸባሪነትን በመዋጋት ላይ ያተኮረ መሆኑን ቀደም ሲል በዜናችንም ገልጠናል። በመጪው ዓመት በኬንያ የሚካሄደውን ምርጫ ለማገዝ ተጨማሪ የአሜሪካ እርዳታ እንደሚሰጥ ደቡብ ሱዳን ውስጥ በሚካሄድ ግጫ ምክንያት ከመኖሪያ የተፈናቀሉ ሰዎች መሠረታዊ የሆነ አቅርቦት እንዲያገኙ ለማድረግም ተጨማሪ የዩናይትድ ስቴትስ እርዳታ እንደሚኖር ሚኒስትሩ ጠቁመዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርባለች። የናይጄሪያ መሪዎች በሃይማኖት የተከፋፈለችውንና በቦኮ ሀራም አሸባሪነት የታመሰችውን ሀገር አንድነት ለመጠበቅ ሲጥሩ ቆይተዋል። ጆን ኬሪ ከናይጀሪያው ፕሬዚደንት መሐመዱ ቡሃሪ እና ከሀገሪቱ ከፍተኛ ባለሥልጣኖች ጋር በሚሰበሰቡበት ወቅት አሸባሪነትን ለመዋጋት ስለሚደረገው ጥረት ይነጋገራሉ። የሃይማኖት መቻቻል እንዲኖርም ጫና ያደርጋሉ። ስቲቭ መክዶናልድ የተባሉ በውድሮ ዊልሰን ማዕከል የአፍሪቃ ክፍል ጠቢብ ግን ናይጀሪያ የምትፈልገው ከመነጋገር በላይ ሳይሆን እንደማይቀር ያወሳሉ። አፍሪካውያን በአሁኑ ወቅት የጸጥታ እርዳታን በሚመለከት እየመጡ በሚሰብኩ ምዕራባውያን ተሰላችተዋል። ተጨባጭ ነገር ማየት ነው የሚፈልጉት። በተለይም በሰሜኑ ክፍል ተጨማሪ የጸጥታ የልማትና የትምህርት እርዳታ ቢያቀርቡ ነው ጥሩ የሚመስለኝ። ጆን ኬሪ በኬንያው ጉብኝታቸው ሀገሪቱ በመጪው ዓመት ለምታካሂደው ምርጫ ዝግጅት ለመርዳት ዩናይትድ ስቴትስ 25 ሚሊዮን ዶላር እንደምሰጥ ገልጸዋል። የኬንያን የምርጫ ሂደት ለመርዳት ገንዘብ የመስጠቱ ጉዳይ ወሳኝ ነገር ነው። ያለፉት ምርጫዎች በጥሩ ሁኔታ አልተካሄዱም። በውጤቶቹ ላይ አንዳንድ ተቃውሞዎች ተሰምተዋል። ስለሆነም መጪው ምርጫ በጥሩ ሁኔታ መካሄድ ይኖርበታል። ኬንያ በጸጥታና በኢኮኖሚ ስጋት ረገድ ቁልፍ አጋር ነች። የተረጋጋች አገር ሆና እንድትቀጥል የማድረጉ ጉዳይ ወሳኝ ነው። ኬሪ በኬንያው ጉብኝታቸው በደቡብ ሱዳን ስለሚካሄደው ግጭት መፍትሄ ለመፈለግ ከክልላዊ መሪዎችም ጋር ተመካክረዋል። የሲቪሎቹን ደህንነት ለመጠበቅ ክልላዊ ኃይል መመደብ እንደሚያስፈልግ ተስማምተዋል። ደቡብ ሱዳን ውስጥ እጅግ ለተጎዱት ሰዎች ምግብ፣ ውሃና መድኃኒት ለማቅረብ ዩናይትድ ስቴትስ ተጨማሪ 138 ሚሊዮን ዶላር እንደምትሰጥ ኬሪ አስታውቀዋል። ዘላለሙን ክፍተት እየሞላን እንደማንኖር ግልጥ አድርገናል። ኃላፊነት ወስደው ለሕዝባቸው የሚጠቅም ነገር የማድረግ ፍላጎት ከሌላቸው እርዳታ መስጠቱን መቀጠል አንችልም። ዛሬ ታዲያ ይህ መልእክት ግልጥ በሆነ መንገድ ተላልፏል። እርዳታው ታዲያ በሚያስፈልገው ክፍል እጅ እንዲገባ ማድረግ ወሳኝ እንደሆነ ጠበብት ይናገራሉ። ደቡብ ሱዳን ውስጥ ሙስና በጣም የተስፋፋ ነገር ነው። አገሪቱ ነፃ ከወጣችበት ጊዜ አንስቶ ከቢሊዮን ዶላርስ በላይ የሚሆን ገንዘብ በረዴት መልክና ለበጀት ድጎማ የተሰጠ ቢሆንም አብዛኛው በሙስና ባለሥልጣኖች ኪስ ውስጥ ገብቷል። ዩናይትድ ስቴትስ በአፍሪቃ ላይ ያላት ፖሊሲ ከቀጣዩ ተመራጭ ፕሬዚደንት ጋር ሊለወጥ ይችላል። በአሁኑ ወቅት ለፕሬዚዳንትነት በመወዳደር ላይ ያሉት ዶናልድ ትራምፕ ስለ አፍሪቃ እውቀትም ሆነ የማወቅ ፍላጎት የላቸውም። ዲሞክራቷ ተወዳዳሪ ሂለሪ ክሊንተን ግን የውጭ ጉዳይ ሚኒስትር በነበሩበት ጊዜ የነበራቸውን ሚና መሰረት በማድረግ አሁን ካለው አስተዳደር በበለጠ በአፍሪቃ ላይ ትኩረት ሊያደርጉ ይችላሉ ብለዋል የአፍሪቃ ጉዳይ ጠቢብ ስቲቭ መክዶናልድ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አራት ሰዓት ድረስ ማለት ነው ይቀጥላል። ዘና ትሉ ዘንድ ሙዚቃም እናሰማለን፣ ጊዜያችን አይተን። ከዚያ በፊት ግን አድማጮች፣ እናንተ የላካችኋቸው አስተያየቶች ተጠራቅመዋል። ለዛሬ ከሰዓታችን አኳያ እነዚህን መርጠናል። እንደምሰነበታችሁ ቮይስ ኦፍ አሜሪካ እንደምናቸው ደህና ናቸው። ዛሬ በጎንደር ውስጥ ጥያቄ ስጣ ስትናገሩ ሰምቻለሁ። በጣም ጥሩ ነው። አጠያየቃቸው ጥሩ ነው፣ ወገንድ የሌለው መልሱም በዚያ የነበሩትን ጥሩ ነው። ግን አንደኛው ከተቃውሞነ የሚለው ሰውዬው እሳት ለኳሽ ነው፣ ስለሚመጣ ትውልድ ምን እንደሚሆን ሳያስቡት ለጊዜው ከግብፅን ሆነ ከምናምን ጠቅማቸው የሚለቅሙት ሰዎች እሳት እያስገቡላት ነው ሀገሩና እባካችሁ ሁላችን እኛ ነው አጥብቅ አድርጋችሁ ስትጠይቁ ለምንድን ነው ተቃውሞ ነ የሚለው ከኮነረዶ ደጋፊ የሚሆነው? ጥሩ ለምንድን ነው በአንድ ዘር የተኮራቸው የአንድ ዘር ሕይወት ያጠፋች ና ንብረት የዘፉበት ምክንያት ሳ እንዴት ነው ለምንድን ነው ባንዴራው የቀየራችሁ ሳ እንዴት ነው ለምንላቸው አትጠይቁም። ይሄ ነው ቅር ያለ እንጂ የዛሬ የነበረ ጠያየቅ በጣም ጥሩ ነው። ግን ይህንን ነገር ለምን አታስቡ ይህን ነገር አሁን ለምሳሌ ባንዴራ የቀየሩት ኢትዮጵያ ብሄር ብሄረሰብ ይቀበሉታል? ጥፋቱ ለማን ነው? ኢትዮጵያ ትበታተናለች ማለት ነው። የሚመትናውስ ማን ነው? እነሱ ናቸው። ይሄ አባይ እንዲያቋርጥ እንዲቆም መፈጸሙ ስለቀረበ እንዲቆም ስንት ሚሊየን ዶላር ነው ወደ ኢትዮጵያ ሚሄደው ያለ ካሳውን ከተማ አባላለውኝ ቪዎች እንደምናላችሁ ዜና ሳድምጥ በአጋጣሚ እስክንድር ከኢትዮጵያ ቃል አቀባይ ጋራ አቶ መሀመድ የሚባሉ ናቸው መሰል ከእሳቸው ጋር ያደረገው ውይይት አደመጥኩኝ። የእሳቸው ተደጋግሞ በመንግስት የተነገረውና የተናገሩት ሰልፈኞቹ ቦምብ ይዘዋል፣ ጠመንጃ ይዘዋል፣ መሳሪያ ይዘዋል የሚል እንዲሁ ባዶ ሁኔታ ነው ለማስረዳት የሞከሩት። ደግሞ ሰላማዊ ሰልፉ ባለቤት የለውም ብለዋል። ባለቤቱማ በሩት እንደሚታየው ህዝብ ሆነ እኮ። ህዝብ ነው ባለቤቱ። የፖለቲካ ፓርቲዎቹ እንዳይሰበሰቡ እንዳይሰበስቡ ከህዝብ ጋር እንዳይገናኙ በተለያየ መንገድ እንዳደበዘዛቸዋቸው ምንም ጥያቄ የሌለው ነገር ነው። በእስር ቤት ነው ያሉት። ስለዚህ ይሄማ ከሆነ ብሎ ህዝቡ ቴክ ኦቨር አድርጎታል። ባለቤቱ ህዝብ ነው። ይሄንን ያልመረጥኩት መንግስት እየተጫወተብኝ ነው በሚል ነው የተነሳው ማለት ነው። ስለዚህ ባለቤቱ ህዝቡ መሆኑን እንዲያውቁ ለማለት ነው። አቶ መሀመድን በዚያው አጋጣሚ አመሰግናቸዋለሁ። ጦራ አስተልኝ ቢዎች እንደምንከረማቸው አዲስ አበባ ሊደረግ የነበረው የሰላማዊ ሰልፍ ቢቋረጥም እጅግ በጣም ደስ ያለኝ ደግሞ ሌላው ነገር ቢሆን አትሌታችን ፈይሳ ለሊሳ ወንድማችን ትልቅ ጀብዱ ለኢትዮጵያ ሰርቷል። ኢህአዴግ ያለውን ችግር ለመቀባባት ለመሸፋፈን ቢሞክርም በሚሊዮን ለሚቆጠር ለዓለም ህዝብ ላሳወቅ ከለን ፈይሳ ለሊሳ Javier birer miskan aygı var. Namı sakın hallo, ወደሚቀጥለው ቅንብር የሚያመራው ሙዚቃ ነው የሰማችሁት። በነገራችን ላይ ቀደም ሲል አስተያየት የሰጣችሁንን አድማጮች እናመሰግናለን። ሌሎቻችሁም ላኩልን። በተለይ መጨረሻ ላይ አቶ ማስተዋል የሰጡት ጉዳይ የጠቀሱት አለ፣ ስለ አትሌት ፈይሳ ያን በተመለከተ የተቀናበረ ዘገባ ነው የምናስከትለው። ባለፈው እሁድ በተካሄደው የሪዮ ኦሎምፒክስ የማራቶን ውድድር ሁለተኛ ሆኖ ያጠናቀቀው የ26 ዓመቱ አትሌት ፈይሳ ሌሊሳ ከሪዮ ኦሎምፒክ የብር ሜዳሊያ ይልቅ ያስተላለፈው መልእክት ይበልጥ ትኩረት መሳቡ እየተስተዋለ እየተሰማም ነው። አሁን በሪዮ የሚገኘውን አትሌት ፈይሳን ለመርዳት ያቀዱ በዩናይትድ ስቴትስ የሚኖሩ የኢትዮጵያውያን ማኅበረሰብ አባላት፣ የመብትና የፖለቲካ አቀንቃኞች፣ እንዲሁም የሕግ ባለሙያዎች ሪዮ ገብተዋል። በኢንተርኔት ድረገጽ አማካኝነት 91000 ዶላር መሰብሰቡን ከአስተባባሪዎቹ አንዱ የካሊፎርኒያ ክፍለ ግዛት ነዋሪ የሆኑት ዶክተር ሶሎሞን ኡንጋሼ ለአሜሪካ ድምፅ ገልጠዋል። ጽዮን ነች የተከታተለችው። በ2016 ሪዮ ኦሎምፒክ ላይ በማራቶን የወንዶች ውድድር በሁለተኛነት በማጠናቀቅ የብር ሜዳሊያ ያስገኘው አትሌት ፈይሳ ሌሊሳ ካስገኘው ሜዳሊያ ይልቅ እያነጋገረ ያለው የውድድር መስመሩን ሲያጠናቅቅ ያሳየው ሁለት እጆቹን ወደ ላይ የማጠላለፍ ምልክት ነው። ያነጋገርናቸው አስተያየት ሰጪዎች እንደሚሉትም ይህ ምልክት በኦሮሚያ ክልል በመንግስት ላይ በሚደረጉ ተቃውሞች በጣም የተለመደ የታስረናል ምልክት እንደሆነ ይገልጻሉ። ከቅርብ ጊዜ ወዲህ ደግሞ ምልክቱ በአዲስ አበባ፣ በጎንደርና በባህር ዳር በተደረጉ ተቃውሞች ላይ ታይቷል። ፈይሳ ሌሊሳም ይህን ምልክት በሪዮ ኦሎምፒክ ላይ አሳይቷል። ምክንያቱን ከአሜሪካ ድምጽ ተጠይቆ ደግሞ በሀገሬ ኢትዮጵያ ትልቅ ችግር አለ። መንግስትን መቃወም እጅግ አደገኛ ነው። ሰዎች እየተገደሉና እየታሰሩ ነው። ከተማሪነት ጀምሮ ይህን እያየው ነው። ነጻነት የለም። ለረጅም ጊዜ በውስጥ የታመቀ ስሜት ነው ፈንቅሎ የወጣው። በዚህ ድርጊት ህዝቤን ነጻ አወጣለሁ የሚል እምነት ባይኖረኝም የሚደረገውን ጭቆና ግን ለዓለም ማህበረሰብ እንዳሳይበት ረድቶኛል። ከዚህ በኋላ ወደ ኢትዮጵያ ልመለስም ብመለስ እታሰራለሁ ብሏል። ቀጥሎም አነጋጋሪ የሆነ የመጣው ፈይሳ ይህን ምልክት ያሳየው የፖለቲካና የሃይማኖት መልእክት ማስተላለፍ በማይቻልበት የስፖርት መድረክ ላይ በመሆኑ ያገኘውን ሜዳሊያ ሊቀማ ይችላል፣ ቅጣትም ሊጠብቀው ይችላል የሚል አስተያየት እየተሰጠ ነው። ፈይሳን ማምሻውን በስልክ አግኝቼ ይህንኑ ጠይቄው ነበር። መጀመሪያ ፖለቲካና ሃይማኖት ስፖርት ቦታ ላይ ደማይታይ ያውቃለው። በዚህን ሰዓት ይህንን ተጠቅሜ ነገር ላይ የሚደረግ ነገር በመንግስት የሚደረገው ህዝባችን ላይ እሱን ማሳየር ነው። ሀሳብ የመጀመሪያ አስቤበት የመጣው ሌላ ደግሞ ሌላ ሽልማት አካባቢ ነበረ፣ እሱን ላይ ማሳያት። ከዛ ሰዎቹ ደግሞ ነገሩኝ፣ እንዴት ነው ሜዳሊያ ሴረሞኒ ላይ ታደርጋለህ ያሉኝ፣ አደርጋለሁ አልኳቸው። ከዛ በኋላ እኔ ወደ ኦሎምፒክ ቪሌጅ ሲሄድ ተከትሎኝ እንደዚህ ነገር እንዳታደርግ ምናምን አሉኝና አስጠነቀቁ። ከዛ በኋላ ደግሞ እኔ ያ ነገር ከተዘረበ ይሄን ናይል ነገሩ መሄድ አይችልም ብዬ ነው። ከዛ በኋላ ነው በኋላ የተኩት። እንግዲህ ፈይሳ የተቃውሞ ምልክቱን የሜዳሊያ መቀበያ ቦታው ላይ ካላሳየህ በዓለም አቀፍ የኦሎምፒክ ኮሚቴ እንደማትቀጣ እንደተነገረህ ነው የነገርከኝ እንደው ግን አሁን በእጅ ላይ የሚገኘው ሜዳሊያ ብትቀማስ፣ ብትቀጣስ ምንም ችግር የለም። ብቀጣም እኔ የፈለግኩን ነገር ስላለ ምንም ቅር የለኝ። እንግዲህ ፈይሳ፣ ትናንት ባደረግነው ቃለ ምልልስ ይህን ሙያ ማለትም ሩጫውን አስር አመት እንደ ደከምክበት ገልጸህልኛል። እንደዚሁም በማራቶን ላይ ለአስር አመት እንደ ሮጥክ ነግረኛል። እና እንግዲህ ይህን ያህል በለፋህበት ነገር መቀማቱና መቀጣቱ እንዴት አያሳስብህም? እኔ የሚፈልገው ነጻነት ነው ሀብት አይደለም። በእርግጥ እኔ የሰራውት ብዙ ነገር ነው። ጥሩ ኑሮ ነው የሚኖረው። ሌላ ሰውም እያገዝኩ ነው በዚህ ሰዓት። ሆኖም ደግሞ እንደ አንድ ሰው እኔ ነጻነት በነጻነት መኖር አለብኝ። ሁሉም ህዝቤ ሲሰቃይ እኔ ቁጭ ብዬ የሚያይበት ጊዜ የለኝም አሁን። ስለዚህ እኔ በልቼ መኖር ለእኔ ትርጉም አይደለም። ህዝቤ ሲሰቃይ ያልከው ምንድን ነው? ምን ማለት ነው ፈይሳ? እያለቀ ነው፣ ያለ አግባብ እየተፈናቀለ ነው ጥሩ ካሳ ባይሰጥ ሳይሰጥ ከቦታ ወደ ዘበኝነት ከጥሩ ኑሮ ወደ ያልሆነ ያልሆነ ቦታ ላይ ህዝቡ እየተሰደደ ነው። ሌላ ደግሞ ዝናብ እየደበደበ ነው። ቤታቸው ተፈርሶባቸው እንደዚህ ነገር እኔ ቁጭ ብዬ ለምን አለው? ይሄም ብቻ አይደለም፣ የዩኒቨርሲቲ ተማሪ ገበሬ፣ በቃ ጥሩ ኑሮ የሚኖር ሰው የለም አሁን የኢትዮጵያ ውስጥ። ስለዚህ ይሄን እኔ ራሴ ደግሞ ዝም ብዬ ጥሩ ኑሮ እየኖርኩ ሰውን ማያት አስጠላኝ። ፈይሳ አሁን ከሚገኝበት ሆቴል አውጥቶ መደበኛ ኑሮ እንዲጀምር ለማድረግ ገንዘብ በማሰባሰብ ላይ መሆናቸውን ከአስተባባሪዎቹ አንዱ ዶክተር ሰለሞን ኡንጋሼ ገልጸዋል። እሳቸውንም አምሻው እንደውዬ ስለ ሁኔታው ጠይቄያቸው ነበር። አሁን በዚች ደቂቃ ዘጠና አንድ ሺ አራት መቶ ስልሳ ደርሷል። እንግዲህ ይሄን እያወራን ያለ ነው። በኢትዮጵያ አቆጣጠር ከቀኑ አስራ አንድ ሰዓት ላይ ነው። ከቀኑ አስራ አንድ ሰዓት ላይ ስንት ደረሰን ያሉኝ ዘጠና አንድ ሺ አራት መቶ ስልሳ ዶለር ደርሰዋል። ለአድማጮቻችንም እንደው ግልጽ ለማድረግ ጎፈንድሚ የሚባለው በድረገጽ አማካኝነት ገንዘብ ማሰባሰቢያ ፕሮግራም ነው። ና እንዴት ነው ገንዘብ ማሰባሰቡ የተጀመረው? ና አሁን ያለበት ደረጃ የደረሰው? የተጀመረው እንግዲህ ከዚህ በፊት ም ለተለያዩ ጉዳዮች በተለይ ለቆሰሉ ሰዎች በኢትዮጵያ ውስጥ እስር ቤት ላሉ እዚህ ተመሳሳይ የገንዘብ የማሰባሰብ ስራ ላይ ሰርተን ነበረ። ያንኑ በመጠቀም አካውንቱን በመክፈት ሰው እዚያ ላይ ሄዶ የቻለውን እንዲሰጥ በጋበዝ ነው። ይህንን ከአምስት ብር ጀምሮ እስከ አምስት መቶ ብር አምስት አንድ ሺህ ብር የለገሱ ሰዎች አሉ። በዚህ አኳኋን ነው። በጠቅላላ እስካሁን ዳታውን የሰጡት ሰዎች አንድ ሺህ አምስት መቶ ሀምሳ ስምንት ሰዎች ናቸው። የተሰበሰበው ገንዘብ አሁን ምን ለማድረግ ነው? ለሱ ምን አይነት ድጋፍ ለማድረግ ነው? ምን ለመርዳት ነው? ከሱ ጋር እየተነጋገር ነው ነው እንግዲህ አንድ ቦታ ወደ አሜሪካ ወይንም ሌላ ሀገር መሄድ ይኖርበታል መቋቋም አለበት ለሱ ቤተሰቡንም እንደዚሁ መርዳት ያስፈልጋል ያው ለሱ አንዲት ሳንትም ሳትቆረጥ ሙሉ በሙሉ የሚሰበሰበው እሱን በአዲስ ሀገር ውስጥ እንዲቋቋም የሚያደርግ ነው የህግ ድጋፍ አለው አለ አለ ይህም አለ ተጀምሯል እሱንም ያጠቃልላል ይሄ ነገር ለህግ ድጋፍ ና ለሌልሳ መልሶ ማቋቋም የሚውል ነው ብለውኛል። ና የህግ ድጋፉ ምን ምንን ይጨምራል? ምን አይነት የህግ ድጋፍ ነው የሚሰጠው? ምንስ በመደረግ ላይ ነው ያለው? አሁን በአሁኑ ጊዜ ሶስት ሰዎች ከኛ ቡድን ከእርዳታ አሰባሳቢ ቡድን ሶስት ሰዎች ፈይሳ ወዳለበት ወደ ብራዚል ሄደዋል። ከነዚህ መካከል አንደኛው የህግ ባለሙያ ነው። ولكن يعني اشخاص يمكنهم من أه لازم ነው የሚሆነው። ሰዎቹ የተላኩት በዚያ በኩል በሕግ መሰረት የሚሰራው ይሄ ነው ማለት ነው። ሌሎቹስ ሁለት ሰዎችስ አንድ የሕግ ባለሙያ ነው ብለውኛል። ሁለቱ ሰዎችስ፣ ሁለቱ እንደዚሁ የመብት ተሟጋቾች ናቸው ለማለት እችላለሁ። አንደኛው ከዋሽንግተን ዲሲ ነው የሄደው፣ ሌላኛው ከፍሎሪዳ ነበር የሄደው። ስማቸው ማወቅ ይቻላል? አዎ፣ አንደኛው ፈይሳ ይባላል፣ ሁለተኛው ሌሊሳ ይባላል። ሶስተኛው ሼክስፒር ነው የህግ ባለሙያው ሼክስፒር። በጣም አመሰግናለሁ ዶክተር ሰለሞን በጣም አመሰግናለሁ። ወደ ሪዮ በመደወል አሁን ከፈይሳ ጋር ይገኛሉ ከተባሉት ሶስት ሰዎች መካከል አቶ ባይሳ ገመቹን አግኝቻቸው ነበር። ከፈይሳ ጋር ተገናኝተው በአንድ ላይ መሆናቸውን ገልጸውልኛል። ሪዮ ፈይሳ ጋር ነኝ። ለምንድን ነው ወደዛ ሄዳችሁት? ምን ያህል እሶናችሁን ሄዳችሁት? እንደ አጋጣሚ ሶስት ሆኔ ነው የመጣ ነው ልጁ ዘመዴም ስለሆነ ቅርብ ጓደኛዬም ነው እና የቻልኩት ላይን ጎኑ ሊቆምና ለመርዳት ነው እዚህ የተገኘ። ምንድን ነው የሚያስፈልገው እርዳታ? አሁን ምን አይነት እርዳታ ነው ለመስጠት እዛ የተገኙት? ብቻው ነው አንዳንድ ነገሮች ሌጋል ሹ አንዳንድ ነገሮች ጋር አገኘ እርዳታ እንትን ከመሉ ሰዎች ጋር ከተለያዩ አካላት ጋር እየተነጋገርን መፍትሄ ለመፈላለግ ነው። በምን ሁኔታ ላይ ይገኛል አሁን ፌሳ ለጊዜው ህጋዊ ነው ይኖራል። ፓስፖርቱ የሚስ ጋር ነው ችግር የለውም። የወደፊቱ ደግሞ እያሰብንበት ነው አልተወሰነ። መጀመሪያ ምን ይደረጋል ውሳኔ የምለው ነገር ነው። ነገሩ ከተወሰነ በኋላ ህግ ባለሙያውን እየተወያየ እዚህ የመቆየትም ከዚህ የመውጣትም ወይ ደግሞ የኢትዮጵያ ወደ ተወጣ ብሎ ነገር ሁሉ በህግ ስለሚታየው ልጁ ደግሞ ኦረዲ የህግ ባለሙያ ይዘዋል። በትላንትና ሁለት ያነጋገር ናቸው። የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የሚዲያና የህዝብ ግንኙነት ዳይሬክተር አቶ መሀመድ ሰይድ አትሌቱ ወደ ሀገሩ ቢመለስ ምንም አይነት ጉዳት እንደማይደርስበት መግለጻቸው ይታወሳል። የኦሮሞ ፌዴራሊስት ሊቀመንበር አቶ ሙላቱ ገመቹ በበኩላቸው አሁን ኢትዮጵያ ውስጥ መንግስት በሰላማዊ ዜጎች ላይ የወሰደ ካለው እርምጃ አኳያ ይህን አስተያየት በስጋት እንደሚመለከቱት መግለጻቸውም ይታወሳል። አትሌት ፈይሳ ሊሌሳ በበኩሉ የኢትዮጵያ መንግስትን ማመን እንደሚከብደው መግለጹን ጠቅሰን መዘገባችን ይታወሳል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ዝግጅት ነው። አስተናጋጆቻችሁ አሉላ ከበድና አዲሱ አበበነን ሁለተኛውን አጋማሽ ስርጭታችንን ጀምረናል። ቀደም ሲል በፈይሰ ሊሊሳ ልዩ ቅንብር አድማጮች ወደ ቀዳሚው ቅንብር ልናልፍ ነው። በዚህ በሁለተኛው አጋማሽ ይህም ሀኪሞን ይጠይቁ መሆን ይጠይቁ፣ ለምሽቱ አሉላ። ብዙ ጊዜ እኛ እዚህም አብረን የምንሰራው ባልደረቦችህ ጥያቄ ይኖረናል። ለሀኪም አቅርብ ያለ እኔ እንኳ ሁለት ህመም ነግር ያለው አላቀር ያንተ እኳ መልሱን ሰጥቼ ጨረስኩ። በጣም እሺ፣ ወደ ዛሬው ቅንብር እንለም። አድማጮች፣ ለዛሬ ዚካ በተለይ በዩናይትድ ስቴትስ በትንኞች አማካኝነት የመተላለፉን የቅርብ ጊዜ ዜና ተከትሎ የደቀነውን አዲስ ስጋት ተንተርሶ የተሰናዳ ተከታታይ ልዩ ዝግጅት ሶስተኛ ክፍል ነው። ይዞ የቀረበው አሉላ አዘጋጅና አቅራቢው አንተነህ። በዛሬው ቅንብ፣ እስቲ ምን ምን ዝርዝር ነገር እንዳለ ተናገር። አመሰግናለሁ አዲሱ። በዛሬው ዝግጅት ትኩስ ዜናዊ ተካተዋል። በትላንትና ዕለት የብሔራዊ ጤና ምርምር ኢንስቲትዩት ስ ጤና ምርምር ኢንስቲትዩት ኤን አይ ኤች የባህሩ አዋሳኝ ግዛቶች ዩናይትድ ስቴትስ ባህር አዋሳኝ ግዛቶች ፍሎሪዳ፣ ሉዊዚያናን ጨምሮ ቀደም ሲል ከታየባት ቦታ ሰፋ እያለ አካባቢውንም ሊዛመት ይችላል የሚል ስጋት አሳድሯል። ሌላ አዲሱ ምናልባትም ጎላ ያለው ቀደም ሲል ዚካ በብዛት መከሰቱ ከተዘገበባት ብራዚሏ የዘንድሮ የኦሎምፒክ መድረክ ሪዮ መልስ ከውድድሩ በፊት ሲያወዛግብ የነበረ ስጋት ነው። አዲስ ገጽታዎች አሉት። አስፈላጊ ጥንቃቄዎች ውስጥ ምን ይመስላሉ ይላሉ። ወደ ቤተሰብ የተመለሱ ተመልካችና ተወዳዳሪዎችን የሚመለከት ሉዚያናም ስጋት አለ። የመዛመት እድሉ አለ የሚል ስጋት ዚዳንቶ በማዛ ናቸው። መጠንቀቅ አለባቸው ነው። ጥንቃቄ እንደሚያደርጉ ተስፋ አድርጋለሁ። እንቀጥል። መልካም እንግዲህ፣ ለምሽቱ ተንታኝ እንግዳችን ከዚህ ቀደም ወረርሽኙን አስመልክቶ ለአማርኛ አንባቢዎች በተከታታይ እያቀረቧቸው ባላቸው ትምህርታዊ የሕክምና ጽሁፎች መነሻነት በተከታታይ ቃለ መልሶቻችን የተሳተፉት ዶክተር አሸናፊ ዋቅቶላ ናቸው። እና የመጀመሪያው ጥያቄ አዲሱን ዜና ይመለከታል። ኤን አይ ኤች ወይም የጤና ምርምር ኢንስቲትዩት ያወጣውንና ና አዋሳኝ የዩናይት ስቴትስ ግዛቶች ከፍሎሪዳ አልፎ የተሻገረ ነው የሚለው ዶክተር አሸናፊ ሰሚ አቶ ሎላ ና ቮይስ ኦፍ አሜሪካ ለዚህ ድል እንደገና አመሰግናለው። እንደ ገለጽከውም ዶክተር አንቶኒ ፎቺ የብሔራዊ ጤና ምርምር ተቋም የአለርጂ ና የተላላፊ በሽታዎች ዳይሬክተር እንደገለጹት ገልፍ ስቴቶች በሚባሉት እንግዲህ ከአምስቱ ውስጥ ፍሎሪዳ አለ፣ አላባማ አለ፣ ሚሲሲፒ፣ ቴክሳስ እና ሉዚያና ከእነዚህ ውስጥ የተጋለጡ ናቸው። አንደኛ ቅርበት አላቸው ከታች ከሚመጣበት እንግዲህ ዋናው ወረርሽኙ እየተካሄደበት ያለው የላቲን አሜሪካና ካሪቢያን ጋር የርቀት የቅርበት ጉዳይ አለ። ሁለተኛ በዚህ አካባቢ ያለው ተደጋጋሚ የሚከሰተው የጎርፍ ችግር የድንቢዎችን መራቢያ ለመቆጣጠር አስቸጋሪ ያደርገዋል። በተጨማሪም ይህን የሚያስተላልፉት የቢምቢዎች ኤዲስ ኢጅፕት የሚባሉት ናቸው። በዋነኛ የሚታወቁት እስከ ዋሽንግተን ዲሲ አካባቢ ካለው ሊደርሱ ቢችሉም በብዛት የሚገኙት እነዚህ ስፍራዎች ነው እና ምንድን ነው ተጓዥዎች በመጓዝ ምክንያት የበሽታው ትልልፍ ይታወቃል። በሀገሩ በሙሉ እና በአንድ ወቅት እነህ ቢምቢዎች ከአንዱ ተጓዥ ወደ ሌላው በቢምቢ ለማስተላለፍ እድል ሊኖራቸው ይችላል። አንዴ ካመለጠ በኋላ የሰፈር ትልልፍ የመጀመር እድሉ አለ። ያንን ነው። ነገር ግን ሰውየው ደጋግመው እንዳሉት አሜሪካ ነገር የቢምቢ ቁጥጥሩ ደረጃ ከፍተኛ በመሆኑ የተለያዩ እንደ ብራዚል እና ሌሎቹ ሀገሮች ከቁጥጥሩ የውጭ መስፋፋት አይጠበቅም። በድንቢ የሚተላለፈው ዋናውም ቁጥጥሩ ያለው ይሄ ነው። እንግዲህ አሁን አሜሪካን ሀገር እስካሁን ድረስ የኮንቲኔንታል አሜሪካን በሚባለው ውስጥ ከሁለት ሺህ በላይ ነው ያሉት። እንግዲህ የገባው በተጓዦች ጋር በተያያዘ ፍሎሪዳ ሰፈራዊ ትልልት እንግዲህ ሰላሳ ስድስት ነው ያለው። እንግዲህ እናንተ ከተናገርን በኋላ ከሰላሳ ደቂቃ በኋላ ቁጥሩ ሊቀየር ይችላል። እና ይህ ምንድን ነው አብዛኛው አሁንም ያለው ነገር አነስተኛ ነው ካለው ከጠቅላላ ከተጓዦች ጋር ከገባው ቁጥር አንጻር ሲታይ ነገር ግን እድሉ አለ። እንደ ብራዚል ሊስፋፋን ባይችል የተወሰነ ደረጃ በየት ስቴቱን በተለይ እነ ስቴቶች ውስጥ ሊታይ ይችላል ነው የሚባለው። መልካም ዶክተር አሸናፊ ቀደም ብዬ በመግቢያ የጠቆስኩትና ምናልባትም የተለየ ውዝግብ ጋብዞ የነበረ ርዕሰ ጉዳይ እንሻገራለን። ለየት ያሉ ሁነቶችን ዚካን፣ የአገሪቱን ኢኮኖሚ ውድቀትና የፖለቲካ ያለመረጋጋት ጨምሮ ከፍተኛ ወጪ የወጣበትና በእጅጉ ሲናፈቅ የቆየው ብራዚል ያስተናገደችው ኦሎምፒክ ተጠናቋል። የኦሎምፒክ ጉዳይ ታዲያ ብዙም ሲያሳስብ እንደነበር ይታወቃል። የዚካ ወረርሽኝን ምክንያት በማድረግ ሊመጣ የሚችለውን አደጋ በስጋት ነበር ሁለት ወገን ተለይቶ ሲነጋገሩ የቆዩትና ዛሬ ተጠናቋል። ከተለያዩ የዓለም ክፍሎች የመጡ አትሌቶች፣ በብዙ ሺዎች የሚቆጠሩ ተመልካቾች ወደ የአገሮቻቸው ሄደዋል። ምናልባትም ዚካንም ይዘው እንዳይሄዱ ተሰግቶ ነበርና የተፈራው ምን አይነት ሁኔታዎች ይታዩታል መጀመሪያ አመሰግናለሁ ለዚህ ጥያቄ ክርክሩ በዚካ ምክንያት በኦሎምፒክ ምክንያት የዚካ ወደ ልየ ሀገሩ የመስፋፋት እድሉ ከፍ እንዳይል ስጋት የነበራቸው ሰዎች እና ክርክሩም ነበር እንግዲህ ሙሉ ለሙሉ ይሄ ጥያቄ አለቀ ለማለት ሰዎቹ ወደ የሀገራቸው ተመልሰው ይሄ መደላደሊያ ጊዜው ካለፈ በኋላ ማለት ነው እንግዲህ ሰዎች ካለፈ በኋላ ምንም ነገር አለ ወይም ብዙ አለመ በበሽታው አለመየዛቸው ሲታወቅ ነው። ነገር ግን ሁኔታው የሚያሳየው አሁንም እስካሁን ድረስ ያለው የሚያሳየው እዚህ ካ በዓለም ላይ የተስፋፋ ቢሆንም የኦሎምፒኩ የተካሄደበት ጊዜ እዛ አገር የው ቢንቢዎች ቁጥር እጅግ ዝቅተኛ በመሆኑ የተነሳ ዋናው መተላለፊያ መንገድ ይሄ ስለሆነ፣ በሱ ምክንያት ብዙ ይተላለፋል ተብሎ አይጠበቅም። እግረ መንገድም ማለትም መቼም ኦሎምፒክ ብዙ ጣጣ ያለው ነገር ነው። እጅግ ደስ የሚል ጉዳይ ነው። ብዙ ገንዘብ ይፈስበታል። ያ እንግዲህ የሚያከራክሩ ሌሎች ጥያቄዎች አሉ። ማለትም ሪሊ ደሃው ሕዝብ ምን ያህል ይጠቀምበታል የሚለው ጥያቄ ወሳኝ ይመስለኛል። ኮርፖሬሽኖች ሸቀጥ ሸጠው፣ ህዝቡ ተቸግሮ፣ ሌላው ነገር መለቱ ማለቱ በቂ ላይሆን ይችላል እና ሊያከራክር ይችላል። በሌላ በኩል ግን እጅግ ደስ የሚል ጊዜ በከፍተኛ ደረጃ ማ የቻሉት ከነ ችግሩም ቢሆን መችም ጀግናነት ያሳዩበት ይመስለኛል። ትክክል ብለዋል። በዝግጅት በኩል ተጉዞ የተመለሱ ሰዎች ከሚያደርጉት ጥንቃቄ የተቀባይ አገሮች ሊያደርጉ የሚገባ አይንና ጆሮን ከፍቶ ሁኔታዎችን መከታተል፣ የዚካ ምልክቶች በታዩባቸው ሊደረጉ የሚችሉ ቁጥጥሮች ጭምር ምን አይነት ሁኔታዎች ከግምት መግባት አለባቸው? ይህንን ለመረዳት እንድንችል ወደ አለፈው ትንሽ መመለስ ያስፈልገናል። ምንድን ነው አንደኛ የዚካ በሽታ የተጋለጡ ሰማንያ በመቶ በሽታው ጭራሽ አይታይባቸውም። ሰማንያ በመቶ ማለት አንድ ሺህ ሰው ቢጋለጥ እንግዲህ ስንት ነው? ስምንት መቶ ሰው ምንም ነገር ላይ ቢጋለጥ እንኳን ላያውቅ ላይታይ ይችላል። አዎ ሁለተኛ ደግሞ መታየት ያለበት ባለፈው ጊዜ የተነጋገረ የመደላደል ጊዜ ነው። አንድ ሰው ብንቤ ነክሶት ምንም ነገር በሽታ ላይታይበት ይችላል። ሲነሳ ምክንያቱም የመጨረሻው ቀን ቢነካው እንደ እንግዲህ የመደላደል ጊዜው የሚባለው ከሁለት እስከ አስራ ሁለት ቀን ይላል አውሮፓውያኖቹ። እዚህ ከሶስት እስከ አስራ አራት ቀን ነው ይላሉ። ይሄ የግምት ጉዳይ ነው። ምናልባት ሁለት ሳምንትም እንኳን ብንል ምንድን ነው ያው ስሜት ምልክቶቹ የሚታየው ከሁለት ሳምንት በኋላ ነው ማለት ነው ነው እና፣ አብዛኛዎቹ በጣም ጥቂት ናቸው። ስሜቶቹ በጣም አሳሳቢ አይደሉም ማለት ነው ለአብዛኛው ሰው። በዚህ አጋጣሚ እጅግ ድንቅ የሆኑት አትሌቶቻችን በየኦሎምፒኩ እና ከዛም ውጭ በሚያሳዩን ከፍተኛ ተፎካካሪነት አሁን ማስመዝግበውታል፣ እንኳን ደስ አላችሁ ማለት ፈዳ እኔም እንግዳይን ዶክተር አሸናፊ ዋቅቶላን ለተደጋጋሚ ሙያዊ ትብብራቸው አመሰግናለሁ። አድማጮች፣ አሁን ሰዓቱ ሳምንታዊው የንግድና ምጣኔ ሀብት ቅንብር የሚቀርብበት ነው። አዘጋጅና አቅራቢ ህኖክ ሰማግዜ ነው። የምሽቱ የንግድና ምጣኔ ሀብት ዝግጅት እንግዳችን ዶክተር አክሎግ ቢራራ ናቸው። የዓለም ባንክን ጨምሮ በተለያዩ የልማት ድርጅቶች ከ30 አመት በላይ ያገለገሉ የምጣኔ ሀብት ባለሙያ ናቸው። እንደምናመሹ ዶክተር አክሎግ ጤና ይስትልኝ አቶ ሄኖክ እንደምናመሻለኝ ደህና። እንግዲህ ዛሬ የምንነጋገረው ኢትዮጵያ ውስጥ የሚከሰቱ ተቃውሞዎች፣ ውከቶች፣ እንደዚሁም የመንገድ መዘጋቶችና የስራ ማቆም ሁኔታዎች በአጠቃላይ ምጣኔ ሀብቱ ላይ የሚኖራቸው ጫና በተለይ ደግሞ በሰዎች ኪስ ላይ በሰዎች ኑሮ ላይ የሚኖረውን ጫና ለመገምገም ነው። እንዴት ያዩታል እርሶ? መቼም እንቅልፍ የነሳ ምንድነው፣ ገንዘብ ላላቸው በባንክ ትርፍ ላላቸው ግለሰቦች አይደለም፣ ተራው ሰው እንዴት ይኖራል የሚል ነው። እንግዲህ ከህዝቡ ሰላማዊ ሰልፍ ወይም አንዳንድ ሰዎች እንደሚሉት ሰላማዊ አመጽ አንጻር በሚታይበት ጊዜ ግዙፍ የሆነ ህዝብ ነው የሚሳተፈው። ይሄ በጣም ከፍተኛ ጫና ይኖረዋል እና የቀን ሰራተኞች እንዴት በልተው ያድራሉ የሚለው እንትን በአእምሮዬ ይብላላል። አንድ ግለሰብ ጠዋት ወጥቶ እስኪ ይህን ያክል ብር አግኝቼ ሰርቼ ማታ ምግብ ለመመገብ እችላለሁ የሚልበት ሁኔታ እየጠፋ ነው። ለምሳሌ ጎንደርን ብመለከት፣ በተከታታይ እከታተላለሁ ምክንያቱም እዚያ አካባቢ ስለመጣሁ። ደብረታቦርን፣ ባህርዳርን የመሳሰሉትን የማውቃቸውን ክፍሎች በማይበት ጊዜ የቀን ሰራተኛው ግዙፍ ነው። ደግሞ ደመወዝተኛ የሆነው ደግሞ ብዙ ነው። ሱቅ ትንንሽ ሱቆች ያሏቸው ግለሰቦች ደግሞ ብዙ ናቸው። በኢንዱስትሪ የሚሳተፈው በጣም ዝቅተኛ ነው። እንዴት ይኖራሉ ብዬ ራሴን እጠይቃለሁ። ስለዚህ ያለው ጫና በዝቅተኛ ደሞዝተኞችና በቀን ሰራተኞች ላይ እጅግ በጣም ግዙፍ ነው፣ በጣም በጣም ከፍተኛ ነው። እንግዲህ በቀን ስራ በየእለቱ ለእለት ጉርስ የሚሰሩ ሰዎችን ህይወት አስመልክቶ እንዲያው አጠር አድርገው ገልጸውታል። እንቅስቃሴ በሚገደብ ጊዜ፣ እንደ ልብ ደግሞ ከስጋት ጋር የሚደረግ እንቅስቃሴ በሚኖር ጊዜ ምን አይነት የምጣኔ ሀብት ኩሳቶች ይሰማሉ? በአጠቃላይ በሀገሪቱ ብዙ ናቸው ክስተታቸው። ለምሳሌ የኢትዮጵያ ኢኮኖሚ መዋቅር በማይበት ጊዜ በዚህ ላይ ብዙ ጊዜ እመራመራለሁ፣ እከታተላለሁ። የገጠሩ ኢኮኖሚ በጣም ግዙፍ ነው አሁንም። እና ሰው የገጠሩና የከተማው ኢኮኖሚ የተያያዘ እንትን አለው። ይሄ ትስስር እየላላ በሚሄድበት ጊዜ ለምሳሌ መንገዶች ሲዘጉ መጓጓዣ ሲቋረጥ የገጠሩ ትንሽ ያለችውንን ወደ ከተማ ለማቅረብ አይችልም ማለት ነው። በተመሳሳይ ደረጃ መሸመት የሚኖሩ አብዛኛው የኢትዮጵያ ሕዝብ እየሸመተ ነው የሚኖረው፣ የራሱንን እህል አያመርትም። ይሄ የተለመደ በዓለም አቀፍ ደረጃ የሚታይ እንትን ነው። በዚህ ላይ ክል ከፍተኛ የሆነ ጫና ይኖረዋል። ንግድ የውስጥ እርጋታ ከሌለ የውስጥ ንግድ ይቆማል ማለት ነው እና እርጋታና የውስጥ የኢኮኖሚ እንቅስቃሴ የተያያዙ ናቸው። ለነገሩ ሁኔታውንም በዝርዝር አጢኖ በመረጃ በአህዝ የተደገፈውን ለማቅረብ ጊዜ የሚወስድ ይሆናል። ግን እንዲያው በጎረቤት ሀገሮችን በኬንያ ምርጫን ተከትሎ በተቀሰቀሰ ሁከት የቱሪዝም ኢንዱስትሪ በጣም ተጎድቶ ነበረ። በኢትዮጵያ ደግሞ ኢትዮጵያ በዚህ ዓመት መጎብኘት አለባቸው ተብለው ከሚጠቀሱ ጥቂት ሀገሮች አንዷ ሆናለች። እና የቱሪዝም ኢንዱስትሪው ከእንቅስቃሴውና ከስጋቱ ጋር ምን አይነት ጫና ሊያድርበት ይችላል? የተያያዘ ግንኙነት አለው። በኬንያ ቅድም ወንድሜ እንዳልከው ኬንያ ሪሊ የምትመካበት ቱሪዝም ነው። ህውከት በነበረበት ጊዜ ቱሪዝም ሙሉ በሙሉ አቆመ። በግብጽም እኮን የተከሰተው እንደዚያ ነበረ። አሁን በተርኪ ያለው ጫና በጣም ከፍተኛ ነው። ሶሪያ ፍጹም በሆነ ደረጃ አቁሟል። በኢትዮጵያም በተመሳሳይ ደረጃ እያደገ የሄደው የቱሪስት እንቅስቃሴ ወደ ሶስት መቶ ሺህ ሰዎች በአመት ኢትዮጵያን ይጎበኛሉ ይባላል። የሚጎበኙባቸውን ቦታዎች ለመጥቀስ ልሞክር፣ ላሊበላ፣ ሌላው አክሱም ባህር ዳር፣ ጎንደር፣ የፋሲል እንትን ከፍተኛ ጥሪት ያለው ሰሜን ተራራ ነው። እና እነዚህ እንቅስቃሴዎች በሚቆሙበት ጊዜ አንደኛ ገቢ አይኖርም። ለምሳሌ ቱሪስቶች በሚመጡበት ጊዜ የሚያስተናግዱ ተቋሞች አሉ፣ የምግብ ቤቶች አሉ፣ ሆቴሎች አሉ፣ የቀን ሰራተኛዎች አሉ፣ ሌሎችም አሉ። ስለዚህ እነዚህ እንቅስቃሴዎች ይቆማሉ ማለት ነው። በሌላ በኩል ደግሞ ማየት የሚኖርብን ይሄ ብቻ አይደለም። በእርግጥ ነው በጣም ከፍተኛ ጫና ያለው እኔ በህዝቡ ላይ ነው ነው የምለው ነገር ግን በሌላ በኩል ደግሞ በሚታይበት ጊዜ የውጭ ምንዛሬ ይቀንሳል ማለት ነው። የውጭ ምንዛሬ ከቱሪስት የሚገኝ የውጭ ምንዛሬ እንቁ ነው። ያነ በሚቆምበት ጊዜ የመንግስት ካዝናም ይበደላል፣ ይበከላል ማለት ነው። ስለዚህ እነዚህ ቦታዎች በጣም እየተጎዱ ነው ያሉት። ምንም አሁን ወደ ወሎ እንቅስቃሴ እኮ የኢኮኖሚ እንቅስቃሴ አለ ለማለት አይቻልም፣ ቁሟል። በባህር ዳር የኢኮኖሚ እንቅስቃሴ አለ ብሎ ለመናገር አይቻልም፣ ቁሟል። በጎንደር ፍጹም በሆነ ደረጃ ቁሟል። ወደ ደቡብ በሚታይበት ጊዜ በጣም እንቁ የሆኑ የሚታዩ ቦታዎች አሉ። መዝናኛ ቦታዎች፣ የኦሞ ሸለቆ ለምሳሌ። በኦሮሚያ ክልል በጣም ብዙ ቦታዎች አሉ፣ የሚታዩ ሀይቆች አሉ። የቱሪስት እንትኖች ናቸው። የውጭ ሀገር ሰዎች በብዛት የሚጎበኙ ባቸው ቦታዎች ናቸው። ስለዚህ ቅድም እንደ ጠቀስኩት አብዛኛው የኢትዮጵያ ሕዝብ ሰላማዊ ሰልፉ በእገባው ይሳተፋል ከተባለ በሁሉም ክልሎች በኦሮሚያ፣ በአማራ በመሳሰሉት ቦታዎች ሁሉ ይሄ እንቅስቃሴ ይቆማል ማለት ነው እና አድማጮች ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22፣ 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሰዓት ጀምሮ የሚስተላለፈው ስርጭት በዚህ ላይ ያበቃ። እንግዶቻችንን በፕሮግራሞቻችን የተሳተፉትን በሙሉ እናመሰግናለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ነገ ከምሽቱ ሰዓት ላይ እንገናኝ። መልካም ምሽት። ደህና እደሩ።